ትምህርት 45። አንድ፣ እግዚአብሔር ለዘካርያስና ለኤልሳቤጥ ልጅ ለመስጠት የገባውን ቃል ፈጽሟል? አዎን። ሁለት፣ ዘካርያስ አዳኙ እንደሚመጣና ሕዝቡን ከኃጢአት ከሞትና ከሰይጣን ኃይል እንደሚያድናቸው በምን አወቀ? ዘካርያስ ያወቀው እግዚአብሔር አዳኝ እንደሚልክ የገባውን የተስፋ ቃል ከእግዚአብሔር መጽሐፍ ስላነበበ ነው። ሦስት የዘካርያስ ልጅ ዮሐንስ የሚሰራው ሥራ ምን ነበር? ዮሐንስ የጌታን መንገድ ለማዘጋጀት በፊቱ ይሄዳል። አራት ዮሐንስ በፊቱ እየሄደ መንገዱን የሚያዘጋጅለት ይህ ጌታ ማን ነበር? እርሱ ኢየሱስ አዳኙ እግዚአብሔር ነበር። አምስት የሚመጣው አዳኝ በማለዳ ፀሐይ የተመሰለው እንዴት ነው? የማለዳ ፀሐይ ለድቅድቅ ጨለማ ብርሃን እንደሚሰጥ ሁሉ አዳኙም በሰይጣን ጨለማ ለተዋጠው ሕይወት ብርሃንን ይሰጣል። ስድስት በዓለም ላይ ስንት ፀሐዮች አሉ? አንድ ብቻ። ሰባት እግዚአብሔር ለመላክ ቃል የገባው አዳኝ ስንት ነበር? አንድ ብቻ። ከብዙ ዘመናት በፊት እግዚአብሔር ለአብርሃም፣ ለይስሐቅና ለያዕቆብ ከዘራቸው አዳኝ እንደሚልክ ቃል ገብቷል። አሁን ከብዙ ዓመታት በኋላ እግዚአብሔር ለአብርሃም ለይስሐቅና ለያዕቆብ አዳኝ እንደሚልክ የገባላቸውን ቃል ፈጸመ። ማቴዎስ 1 ካንድ እስከ 2 አንድ የዳዊት ልጅ የአብርሃም ልጅ የሆነው የኢየሱስ ክርስቶስ የትውልድ ሐረግ የሚከተለው ነው። ሁለት አብርሃም ይስሐቅን ወለደ። ይስሐቅም ያዕቆብን ወለደ። ያዕቆብም ይሁዳንና ወንድሞችን ወለደ። ኢየሱስ የመጣው ከማን የዘር ሐረግ ነው? ከአብርሃም ከይስሐቅና ከያዕቆብ የዘር ሐረግ ነው። ከብዙ ዘመናት በፊት እግዚአብሔር በነቢያቱ በኩል ቃል እንደገባው ኢየሱስ መምጣት ያለበት ከአብርሃምና ከይስሐቅ ከያዕቆብ የዘር ሐረግ ነው። እግዚአብሔር የገባውን ቃል ፈጽሞ አያፈርስም። እግዚአብሔር ሁል ጊዜ ቃሉን ይጠብቃል። ኢየሱስ የመጣው በየትኛው የአይሁድ ንጉሥ የዘር ሐረግ ነበር? ከንጉሥ ዳዊት የዘር ሐረግ? ከብዙ ዘመናት በፊት እግዚአብሔር በነቢያቱ በኩል ቃል እንደገባው ኢየሱስ መምጣት ያለበት ከንጉሥ ዳዊት ዘር ነው። እግዚአብሔር የገባውን ቃል ፈጽሞ አያፈርስም። እግዚአብሔር ሁል ጊዜ የተስፋ ቃሉን ይጠብቃል። የኢየሱስ ሌላው ስም ክርስቶስ ነበር። ክርስቶስ የምለው የኢየሱስ ስም ትርጉም ምንድን ነው? ክርስቶስ ማለት ነቢይ፣ ካህንና ንጉስ ማለት ነው። ክርስቶስ ማለት ነቢይ ማለት ነው። ኢየሱስ ታላቅ ነቢይ ይሆን ዘንድ በእግዚአብሔር ተላከ። ክርስቶስ ማለት ነቢይ ማለት ነው። ኢየሱስ ታላቅ ነቢይ ይሆን ዘንድ በእግዚአብሔር ተላከ። ኢየሱስ ታላቅ ነቢይ የሆነው እንዴት ነው? ኢየሱስ ታላቁን መልእክት የእግዚአብሔር የራሱ ቃል ስለሚናገር ነው። ኢየሱስ ታላቁን መልእክት የምናገር ታላቅ ነቢይ እንዲሆን በእግዚአብሔር ተላከ። ክርስቶስ ማለት ደግሞ ካህን ማለትም ነው። ኢየሱስ ታላቁ ካህን እንዲሆን በእግዚአብሔር ተላከ። ኢየሱስ ታላቅ ካህን የሆነው እንዴት ነው? ኢየሱስ ታላቁን መሥዋዕት ስለሚያቀርብ ነው። ኢየሱስ ታላቁን መሥዋዕት የሚያቀርብ ታላቅ ካህን እንዲሆን በእግዚአብሔር ተላከ። ኢየሱስ ማለት ደግሞ ንጉሥ ማለትም ነው። ኢየሱስ ከዳዊት ዘር ሐረግ የመጣ ንጉስ ሆኖ እንዲነግስ በእግዚአብሔር ተላከ። ኢየሱስ ታላቁ ንጉስ እንዲሆን በእግዚአብሔር ተላከ። ኢየሱስ ታላቅ ንጉስ የሆነው እንዴት ነው? ምክንያቱም የኢየሱስ መንግስት ዘላለማዊ ስለሆነ ነው። ኢየሱስ ለዘላለም የሚገዛ ታላቅ ንጉስ እንዲሆን በእግዚአብሔር ተላከ። አዳኝ እንደሚሆን በእግዚአብሔር ቃል የተገባው ኢየሱስ ክርስቶስ ብቻ ነበር። ሰዎችን ከኃጢአት፣ ከሞት እና ከሰይጣን ኃይል ለማዳን በእግዚአብሔር ቃል የተገባው ኢየሱስ ክርስቶስ ብቻ ነበር። እግዚአብሔር አዳኙን እንደምትወልድ እንዲነግራት መልአኩን ወደ ማርያም ላከ። ይሁን እንጂ ማርያም ዮሴፍ ለተባለ ሰው ምስት እንድትሆን ታጭታ ነበር። ችግሩ ይህ ነበር። ማርያም ድንግልና ለዮሴፍ የታጨች ሆና ሳለች አርግዛ ተገኘች። ዮሴፍ ማርያምን ስላላገባት ከእርሷ ጋር የግብረ ሥጋ ግንኙነት አልፈጸመም። ማርያም በማርገዟ ዮሴፍ ምን አሰበ? ዮሴፍ ማርያም ከሌላ ሰው ጋር የግብረ ሥጋ ግንኙነት እንደ ፈጸመች አሰበ። ስለዚህ ዮሴፍ ማርያምን ልተዋት አሰበ። ማቴዎስ አንድ አስራ ስምንት እስከ አስራ ዘጠኝ አስራ ስምንት ኢየሱስ ክርስቶስ የልደት ታሪክ እንዲህ ነው። እናቱ ማርያም ለዮሴፍ ታጭታ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። አስራ ዘጠኝ ጮኛዋ ዮሴፍ ጻድቅ ሰው ስለ ነበረ እና ማርያምን በሰው ፊት ሊያጋልጣት ስላልፈለገ በስውር ልተዋት ወሰነ። ማርያም ከወንድ ጋር የግብረ ሥጋ ግንኙነት ፈጽማለች? አልፈጸመችም። ታዲያ ማርያም እንዴት አረገዘች? እግዚአብሔር መንፈስ ቅዱስ ተአምር ስለ ሠራ ማርያም አረገዘች። በማርያም ማህፀን ውስጥ የገባው ሕፃን አዳኙ እግዚአብሔር ነበር። እግዚአብሔር ዮሴፍ ማርያምን እንድተዋት አልፈለገም። ስለሆነም እግዚአብሔር በሕልም ከዮሴፍ ጋር እንዲነጋገር መልአኩን ላከ። ማቴዎስ አንድ ከሀያ እስከ ሀያ አንድ ሀያ በዚህ ሐሳብ ሳለ የእግዚአብሔር መልአክ በሕልም ተገለጠለት እንዲህም አለው የዳዊት ልጅ ዮሴፍ ሆይ እጮኛህን ማርያምን ወደ ቤት ለመውሰድ አትፍራ፣ የጸነሰችው በመንፈስ ቅዱስ ነውና፣ አንድ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ብለህ ትጠራዋለህ፣ ሕዝቡን ከኀጢአታቸው ያድናቸዋልና። መልአኩ ዮሴፍን በሕልም ምን አለው? መልአኩ ማርያም የጸነሰችው እግዚአብሔር መንፈስ ቅዱስ ተአምር በመስራቱ መሆኑን ተናገረ። መልአኩ የማርያም ልጅ አዳኙ እግዚአብሔር እንደሆነ ተናገረ። መልአኩ ዮሴፍ ማርያምን ወደ ቤቱ እንዲወስዳት ነገረው። መልአኩ ዮሴፍ ለማርያም ልጅ ኢየሱስ የሚባል ስም እንዲያወጣለት ነገረው። ኢየሱስ ሰዎችን ለማዳን በዚህ ዓለም ውስጥ ተወለደ። ኢየሱስ ሰዎችን ከኀጢአት ኃይል ለማዳን መጣ። ኢየሱስ ሰዎችን ከሞት ኃይል ለማዳን መጣ። ኢየሱስ ሰዎችን ከሰይጣን ኃይል ለማዳን መጣ። ማቴዎስ 1 ከ22 እስከ 23 22 ጌታ በነቢዩ በኢሳይያስ እንዲህ ሲል የተናገረው ይፈጸም ዘንድ ይህ ሁሉ ሆነ። 23 እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል፤ ትርጉሙም እግዚአብሔር ከእኛ ጋር ነው ማለት ነው። ነቢያት አዳኙ ከድንግል እንደሚወለድ ተናገሩ። እግዚአብሔር በነቢያቱ አማካኝነት ከረጅም ዘመናት በፊት ቃል በገባው መሠረት ኢየሱስ ከድንግል ተወለደ። ኢየሱስ እግዚአብሔር ስለሆነ ብዙ ስሞች አሉት። ሌላው የኢየሱስ ስም አማኑኤል ነበር። አማኑኤል የሚለው ስም ትርጉም ምንድን ነው? አማኑኤል ማለት እግዚአብሔር ከእኛ ጋር ነው ማለት ነው። ኢየሱስ አማኑኤል ተብሎ የተጠራው ለምንድን ነው? ምክንያቱም ኢየሱስ ከሰዎች ጋር ሊኖር የመጣ አዳኙ እግዚአብሔር ስለሆነ ነው። ማርያም የወለደችው ልጅ ኢየሱስ አዳኙ እግዚአብሔር ከሰዎች ጋር ይኖር ዘንድ ከሰማይ መጣ። ዮሴፍ ከህልሙ ከነቃ በኋላ ምን አደረገ? ማቴዎስ አንድ ሀያ አራት እስከ ሀያ አምስት ሀያ አራት ዮሴፍም ከእንቅልፉ ነቃ። ከዚያም የጌታ መልአክ እንዳዘዘው ማርያምን ወደ ቤቱ ወሰዳት። 25 ይሁን እንጂ የበኩር ልጇን እስክትወልድ ድረስ አላወቃትም። የተወለደውንም ሕፃን ኢየሱስ ብሎ ጠራው። ዮሴፍ እግዚአብሔር በመላኩ አማካይነት የተናገረውን ታዘዘ። ዮሴፍ ማርያምን ምስት እንድትሆን ወደ ቤቱ ወሰዳት። ይሁን እንጂ ማርያም ልጇን እስክትወልድ ድረስ ከእርሷ ጋር የግብረ ሥጋ ግንኙነት አልፈጸመም። በሚቀጥለው ትምህርት ስለ ኢየሱስ መወለድ እንማራለን።